የኪራይ ተመን ጥናት ፍትሐዊ አይደለም የሚል መፈክር አንግቧል። ነጋዴዎቹ ወደ ጠቅላይ ሚኒስትር ጽህፈት ቤት ሁሉም መግባት እንደማይችሉ ነገር ግን አስተባባሪዎቻቸው ገብተው ማናገር እንደሚችሉ ሲነገራቸው ነበር የደረስ ነው። ፈርጣምጠም ያሉ መትረየስና ክላሽንኮቭ የታጠቁ ቀይ መለያው ለባሽ ኮማንዶዎች እንዲሁም የፌዴራልና የክልል ፖሊሶችም ቆመጥ ይዘው ጥብቅ ጥበቃ ሲያደርጉ ተመልክተናል። ነጋዴዎች ግን ከጠቅላይ ሚኒስትሩ ጽህፈት ቤት ትንሽ ራቅ ብለው ወኪሎቻቸውን ልከው መልስ በአርምሞ ሲጠባበቁ ነበረም። የተወሰኑትን አነጋግረናል። ሀያ ዓመት በንግድ ስራ በአውሮፓ ስራ ነበረ። አገሬ ፍቅር ስላለኝ ከቤተሰቦቼ ጋር ወደዚህ ከተመለስኩ በኋላ የኪራይ ቤቶችን ቤት ግዢ ይዤ ከሰባት ዓመት በፊት እየተገለገልኩበት ነበረ። እንግዲህ አሁን ሁላችሁም እንደምታውቁት ያለ አግባብ ከፍተኛ የሆነ የኪራይ ጫና ተሰጥቶን ይኸው እንግዲህ ድምጻችንን ለማሰማት ነው የመጣ። እኔ አዝናለሁ የሁሉ ጊዜ ስንመላለስ፣ የሁሉ ጊዜ ቢሮ ስናንኳኳ በስድስት ሺህ የሚቆጠር ህዝብ ድምፁ ለመሰማት አለመቻሉ በጣም ያሳዝነኛል። መጀመሪያ ሲከፍል ነበረ መቶ ሀምሳ ነበር ከአርባ አመት በላይ የተያዘ ቤቱ ነው። ሰራተኛውም ወደ ሰላሳ ሰራተኞች አሉኝ የኔ ጋ ስር የሚሰሩት እንጨት ስራ ሙዋ በሟቸው ስለሚጠቀሙት ትምህርት የሌላቸው ምንም ነገር የሌላቸው በዛ ስራ የሚተዳደሩ ናቸው። አሁን ግን አቅም ስላነሰኝ ግማሹን ሰራተኞቹ ራሱ ቀንሻቸዋለሁ። እኔ መቶ ሀምሳ የነበረ ሰላሳ ሰባት ሺ ብር ነው የተደረገ በሶስት ተከፋፍሎ አሁንም ከፍሎ ሀያ ስድስት ሺ ብር ነው ሀያ ስድስት ሺ ከነባቱ ሀያ ስድስት ሺ ብር ስለምከፍለው አንደኛ እንጨት ስራ ነው በመዋቸው ስለሆነ በሳምንት አንዴ ነው የሚከፈላቸው። ያን ሰራተኞች ሲከፍላቸው እኔ ከአቅሜ በላይ ስለሆነ ግማሹን ሰራተኛ ቀንሻለሁ። የከፈልኩ ሁለት ወር ነው፣ የሁለቱ ወር ማሽን ሽጬ ነው ራሱ የከፈልኩት። እኔ ለምን ከአቅም በላይ ስለሆነ ነው። ይሄ ነው አደባባይ ያወጣን። ቤተሰብ አለን ልጆቻን። ለሌሎቹ ግን ዓመተ ባል ነው እኛ ግን አደባባይ ነን ያለ ነው። ግን ምንድን ነው የሚጠይቀው የሚፈልገው? አብይ፣ እንግዲህ እንደመጣ ደስ ብሎ እንደተቀበልን፣ አሁን ደግሞ ችግራችን ይፍታልን፣ ችግራችን ይስማልን የሁላችን እነዚህ ቅሬታ አቅራቢ ነጋዴዎቹ የፌዴራል ቤቶች ኤጀንሲ አድርጌዋለሁ ያሉ የአከፋፈል እፎይታ ጊዜና የተወሰነ መሻሻል በፍጹም አይቀበሉትም። በመሆኑም ነው ቅሬታቸውን በወኪሎቻቸው በኩል ለጠቅላይ ሚኒስትሩ ጽህፈት ቤት ያቀረቡት። በአሁኑ ጊዜ ጠቅላይ ሚኒስትር ዶክተር አብይ አህመድ ለጉብኝት ቻይና ጋር በመሆናቸው ጉዳያቸው ተጣርቶ መልስ ለመስጠት ለሐሙስ ሚያዝያ 24 2011 ዓ ም ተለዋጭ ቀጠሮ እንደተሰጣቸው የኮሚቴው አባል የሆኑት አቶ ደረጀ በላይ ነግረውናል። ለዲ ደብልዩ ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።